You're with SBS Radio. Okay, -ra -ra Ato tamrat. አቻም የለህ የኢነብሊንግ ዲስብሊቲ ሰርቪስ ዋና ኃላፊ ወይም ጀነራል ማናጀር እንዲሁም ወይዘሮ ጽጌሬዳ መኮንን የኢነብሊንግ ዲሰብሊቲ ሰርቪስ ዳይሬክተር ደግሞ ኃላፊ በቅድሚያ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆናችሁ ስለቀረባችሁ ሁላችሁንም እናመሰግናለን። እናመሰግናለን ማርታ፣ የም እድል ስለሰጠሽን። ማርታ፣ አመሰግናለሁ እድሉን ስለሰጠሽን። እንደሚታወቀው የናሽናል ዲስብሊቲ ኢንሹራንስ ስኪም በአውስትራሊያ በአገር አቀፍ ደረጃ በመንግስት የሚሰጥ አገልግሎት ነው። ይህንን አገልግሎቱን አብረው ከሚሰሩ ድርጅቶች ጋር በመሆን ደግሞ አገልግሎቱን እየሰጡ ያሉ እንደ እናንተ አይነት ፕሮቫይደሮች ወይም አገልግሎት ሰጪዎች አሉና ከመንግስት ያለውን ሰርቪስ ወይም አገልግሎት ለህብረተሰቡ እየደረሰ ያለው በእነዚህ ድርጅቶች ነው እና ለህብረተሰባችንም ጠቅለል ባለመልኩ ለማስተዋወቅ ይህ የናሽናል ዲሴቢሊቲ ኢንሹራንስ ስኪም ወይም ኤንዲአይኤስ ምን ማለት ነው ከሚለው ብንጀምር ኤንዲአይኤስ ወይም ናሽናል ዲሴቢሊቲ ኢንሹራንስ ስኪም፣ ያው ወርዱም ላይ እንደምታየው አራት ቃላቶች ናቸው። የመጀመሪያ ናሽናል ያሉበት ምክንያት አውስትራሊያ አቀፍ ፕሮግራም ነው። በሁለተኛ ዲዜቢሊቲ በእርግጥ ያው ሁላችንም የምናውቀው በተለይ የኒዲያስ ላይ በሚመጣበት ጊዜ ፐርማነንት ዲዜቢሊቲ ያላቸውን ሰዎች አሲስት የሚያደርግ ነው። ኢንሹራንስ በሚሉበት ጊዜ ደግሞ ለሁሉም አውስትራሊያዊ ፒስ ኦፍ ማይንድ የሚሰጥ እና ጋራንቲድ የሆነ ሰርቪሱ የሚቀጥል መሆኑን ለማመልከት ነው። እስኪም ብለው የጠሩት ዌልፌር አለመሆኑን ወይም እርዳታ አለመሆኑን ለማሳወቅ ሲሉ ነው። ኤን ዲ አይ ኤስ ብሎ የጠሩት እንግዲህ ኤን ዲ አይ ኤስ ማለት ሮል አውት ከተደረገ አውስትራሊያ ውስጥ አሁን እንግዲህ ፐርሰን ጀምሮ ማለት ነው፣ ወደ ሁለት አመት ይሆነዋል። በዚህ ጊዜ ውስጥ አራት ነጥብ ስስት ሚሊዮን አውስትራሊያኖች በዚህ ፕሮግራም ላይ አሉ። ቁጥሩ ደግሞ እየጨመረ ይሄዳል። ገቨርንመንትም ገንዘብ ያስቀመጠው በጣም ብዙ ገንዘቦችን ነው፣ ይዞ ያለው እስከ አራት ቢሊዮን ድረስ ምስል ይባል እሳሳት የሚቀጥለው አምስት አመት ደግሞ ወደ ሀያ ሁለት ቢሊዮን ይደርሳል ተብሎ ነው የሚገመተው ለዚህ ስኪም የሚወጣው። ሁለት ፓርቶች አሉት ፕሮቫይደር እና ፓርቲሲፓንት ነው የሚባሉት። ፕሮቫይደር እንደኛ ሰርቪሶቹን የሚሰጡ፣ ፓርቲሲፓንት ደግሞ በእኛ ስር ሆነው እርዳታውን የሚያገኙት ናቸው። በመሀል ላይ ደግሞ የዚህን ሮል የሚያቀናጁ ደግሞ አራት ፓርቲዎች ገቨርንመንት ያስቀመጣቸዋል። እንደ ሎካል ኤሪያ ኮኦርዲኔተር የህፃናት ደግሞ ከስድስት ዓመት በታች ካሉ ደግሞ የችልድረን ኤርሊ ኢንተርቬንሽን ፕሮግራም አለ እና አራት ቦዲዎችን ገቨርንመንት ኮንትራክት አውት አድርጎ እነሱ ያን ሰርቪስ ይሰጣል። በአጠቃላይ ግን ኤንዲአይኤስ በምንልበት ጊዜ አውስትራሊያ አቀፍ የሆነ ፐርማነንት ማለትም ቋሚ ዲዚብሊቲ ላቸው ሰዎች የተዘጋጀ የኢንሹራንስ ስኪም ነው። የተጨማሪ እርዳታ የሚያስፈልጋቸውንና አካል ጉዳተኞችን በመርዳት ላይ በሚገኘው አገልግሎት ላይ በመሀል ሆነው አገልግሎቱን የሚሰጡ አሉ እንግዲህ ፕሮቫይደሮች የሚባሉ እንደ እናንተ ያሉ ናቸው ና አገልግሎቱን በመንግስትና በተጠቃሚ ወይም ደግሞ በአካል ጉዳተኞቹ መካከል ያለው ስራ የሚሰሩት የሚጫወቱት ሚና ምንድን ነው? ወይዘሮ ጽጌረዳ ይህንን ቢያስረዱ። ነው የፕሮቫይደሮቹ ሮል ወይም ድርሻ ማለት ነው ተካፋዮች የሚያስፈልጋቸውን አገልግሎቶች እኛ ሰራተኞቹን በማቅረብ ለምሳሌ በየቀኑ ቤታችን ውስጥ የሚያስፈልጋቸውን አገልግሎቶች ምንም ይሁን፣ ዶክተር አፖይንትመንት ይሁን፣ ነርስ ይሁን፣ ቤት ጽዳት፣ ጋርደኒንግ የመሳሰሉትን ሰርቪሶቹን እኛ ከነሱ ጋር አግሪመንት ከተፈጠረ በኋላ ያንን ሰርቪስ ዴሊቨር እናደርጋለን። ስራውን እንዲፈጸም ኃላፊነቱን ወስደን ብቁ የሆኑ ሰራተኞቹን አቅርበን ስራውን፣ አገልግሎቱን እንዲያገኙ እናደርጋለን ማለት ነው። እኛ መሀል ላይ ሆነ በአገር አቀፍ ደረጃ በመንግስት በተለይ አካል ጉዳተኞችን ለመደገፍ ለተፈጠረው አገልግሎት በተለይ ደግሞ ቀደም ሲል ወይዘሮ ጽጌሬዳም እንደገለጹት ከቤት ጽዳት ጀምሮ ሆስፒታል ይዞ መሄድ፣ ገበያ ቦታ ይዞ የመሄድ እንዲህ አይነት ስራዎች አሉና፣ ለዚህ አገልግሎት ተገቢ ናቸው የሚባሉ የህብረተሰባችን ክፍሎች ይሄንን አገልግሎት የሚፈልጉ ሰዎች ማለፍ የሚገባቸው ሂደቶች ምን ምንድን ናቸው? አቶ ታምራት፣ በዚህ ላይ ሀሳቦትን ቢገልጹልን። የመጀመሪያ ዲዜብሊቲ ያለበት ሰው ወይም ዲዜብሊቲ ያልድ ያለውም ሰው ከሆነ ወይም የሚያረጋግጡት ፕራክቲሽነሩ ሊሆን ይችላል። ኦኪፔሽናል ወይም አላይድ ሄልት ፕሮፌሽናል፣ ሳይኮሎጂስት፣ ሳይኮቴራፒስት የመሳሰሉት ነገሮች ሊሆኑ ይችላሉ። ያንን የሰውየውን ያለበትን ዲሳቢሊቲ ፎርሙን አፕላይ በሚያደርግበት ጊዜ ወይም ተሳታፊነት ብቁ ነኝ ብሎ ካሰበ እነዚህ ሰዎች ፎርሙን ይሞሉለታል። ያንን ፎርም ሞልተው አፕላይ ያደርጋል። ዩዛሊ አሁን እስካሁን ድረስ ባለው ኦንላይን ነው። አስተስ ኤንዲይስ ያደርጋል ያንን ወደ ሎካል ኤሪያ ኮኦርዲኔተር ወይም ደግሞ ከስድስት አመት በታች ከሆነ ኤርሊ ቻይልድ ኢንተርቬንሽን እዛ፣ እነሱም የተለዩ ሰብ ኮንትራክተርስ አሉ። ወደ እነሱ ሪፈር ተደርጎ ፕላን ይሰራል። ፕላኑ ያለውን የሰውየውን ዲዛቢሊቲ አድሬስ የሚያደርግ ነው። ኖርማሊ በሶስት ይከፈላሉ። አንድ ሰው የሚያገኘው እርዳታ የመጀመሪያ ኮርስ ሰፖርት ቅድም የጠቀሻቸውን አይነት ስራዎች ማለት ትራንስፖርት፣ ቴራፒቲክ ሰፖርትም ኦፍኮርስ አላይዴልስ ፕሮፌሽናልስ በተለይ ስፒች ቴራፒስት እንደየሰው ዲዛቢሊቲ ማለት ሳይኮሎጂስት፣ ከዛ ደግሞ ጭራሽ የሞተር ስኪል ወይም ደግሞ የመንቀሳቀስ ችግር ላለባቸው ደግሞ የቤት ውስጥ ታስኮችን ላይ መቀቀል ሊሆን ይችላል። ቤት ማጽዳት፣ አልጋ ላይ ማውጣት፣ ማውረድ፣ ዊልቼር ባንድ ደግሞ ለሆኑትም እንደነዚያ አይነት ነገሮችን ሲሰራ በጣም የሚደንቀው መኪናም፣ ሞቢሊቲ ኢኪፕመንትም፣ ሞዲፊኬሽን መኪናቸውን ሞዲፊኬሽን እስከማድረግ ፈንድ ያደርጋል። እንዲህ እና የተለያዩ አይነት ሰርቪሶች ናቸው። እና እዚህ ላይ ግን ሙሉ ፓወር ወይም ደግሞ ሁሉም ኖቲስ ወይም እንዲያስተውል የምፈልገው ነገር ቢኖር ፓርቲሲፓንቶቹ ተጠቃሚዎቹ ናቸው። እኛን የሚመርጡት ሰርቪስ ፕሮቫይደርስ በተለያየ ደረጃ ሬጅስትሬሽን አለን። እኛ ደግሞ ለየት ያለ ፕሮሰስ ነው። በዛ መሰረት ሎካል ኤሪያ ኮኦርዲኔተሮቹ እንዲመርጡ ይጠይቋቸዋል። ሰርቪስ ፕሮቫይደር ማጋ መሆን ትፈልጋለህ ወይም ማጋ መሆን ትፈልጋለች ተብሎ ምርጫ ይሰጣቸዋል። ከዛ በኋላ እኛን ኢኔብሊንግ ዲዛቢሊቲ ሰርቪስን እንፈልጋለን ካሉ እኔ ኮንታክት እደረጋለሁ ሄደን ከዛ ሰው ጋራ ወይም ከዛች ሴት ጋራ ሰርቪስ አግሪመንት እንፈራረማለን። ስለዚህ በተፈራረምነው ሰርቪስ አግሪመንት መሰረት ሰርቪሱን እንሰጣለን። እዚህ ላይ ደግሞ ሌላ መጨመር የምፈልገው ነገር ቢኖር ኤንዲአይኤስ ፕላን በሚፈርሙበት ጊዜ ገንዘቡ ማኔጅ የሚደረገው ከሶስት በአንዱ መንገድ ነው። የመጀመሪያው ራሱ ኤንዲይኤ ናሽናል ዲዚብሊቲ ኢንሹራንስ ነው። ኤጀንሲው ራሱ ፈንዱን ማኔጅ ያደርጋል። ፓርቲሲፓንቱ ፈቃደኛ ከሆነ ሁለተኛው ፕላን ማናጀርስ ይከፈላቸዋል። ፕላን ማናጀርስ ገንዘቡን ማኔጅ ያደርጉለታል። ሶስተኛውና ትሪኪ አሁን አከራካሪ የሆነ ያለው ሰልፍ ማኔጅድ የሚሉት ነው። ራሱ ፓርቲሲፓንቱ ገንዘቡን ማኔጅ ማድረግ ይችላል። በእርግጥ እዚህ ላይ የዶክመንቶች አስፈላጊነት አለ፣ መቆጣጠር አለ፣ ብዙ ነገሮች አሉ። ግን ኦፕሽኑ ይሰጣል። ከሶስት አንዱ መርጠው ነው ገንዘባቸው ማኔጅ የሚደረገው። ከዛ በኋላ ከኛ ጋራ ሰርቪስ አግሪመንት በሚፈርሙበት ጊዜ እኛም ቼክ የምናደርገው ያንን ነው። ኤጀንሲ ማኔጅድ ነው ወይስ ደግሞ ፕላን ማኔጅድ ነው ወይስ ደግሞ ሰልፍ ማኔጅድ ነው። ምክንያቱም ሰርቪስ በሰጠን ቁጥር ኦፍኮርስ ለሰራተኞቻችን እኛም እንከፍላለን። እኛም ደግሞ ገንዘቡን ሰርቪስ በሰጠንበት ሰዓት ክሌም የምናደርገው ከኤንዲአይስ ከነዚህ ሶስቱ አንደኛው ታምል ነው ማለት ነው። መድበለ ባህል በሚባለው የህብረተሰባችን ክፍል ውስጥ እኛንም ጨምሮ ማለት ነው። አማርኛ ቋንቋ ተናጋሪው ሊሆን ይችላል፣ ሌሎች የተለያየ ቋንቋ የሚናገሩ አንዳንድ ጊዜ በቋንቋ ችግር ምክንያት የሚገባቸውን አገልግሎት የማያገኙበት ሁኔታ አለ። ይህ አገልግሎት እንግሊዝኛ ሁለተኛ ቋንቋቸው፣ ሶስተኛ ቋንቋቸው ለሆነው የህብረተሰብ ክፍል ምን አይነት ተጨማሪ እርዳታ አለ? እንደምናውቀው አውስትራሊያ ውስጥ የተለያዩ የመንግስት ድርጅቶች በቋንቋቸው የሚናገሩ የህብረተሰብ ክፍሎችን ኮምፓኒዎችን ቀጥሮ የማሰራት ሁኔታ አለና በዚህ ስ በኩል ኤንዲይስ ያለው አገልግሎት ምን ይመስላል? ወይዘሮ ጽቅሬዳ ሄንን ቢመልሱልን። አመሰግናለሁ ማርቲ። እኛ አሁን አድቫንቴጁ ኦፍኮርስ ኢንተርፕሬተር ማድረግ ይችላሉ። ለእኛ ዋናው የሚያነሳሳንም ለምሳሌ በኢትዮጵያውያን በኩል እኛ ኢንተርፕሬቲንግ ሰርቪስ የምንሰጣለን። በኤንዲይስ በኩል በእኔም ታምራትም ኳሊታይድንን ለማድረግ በሚገባቸው ቋንቋ የሚያገኙትን የሚገባቸውን ሰርቪሶችን አፕላይ ማድረግ የሚ ፈልጉ ወይም ደግሞ ሰርቪሳቸውም አፕሮቭ ተደርጎላቸው ምን ማድረግ እንዳለባቸውም ለሚፈልጉ ቀለል ባለ ቋንቋ በራሳቸው ቋንቋ ያንን ሰርቪሶችን ማግኘት ይችላሉ ማለት ነው። አሁን እኛም ባለንበት በኛ በኢኔብሊንግ ዲስብሊቲ ሰርቪስ ማለት ነው ምናልባትም እንዲህ አይነት በተለይ በቋንቋ በኩል በባህልም በኩል ተይዘው ወደዚህ አገልግሎት ላልመጡ የህብረተሰባችን ክፍሎች ምናልባት አገልግሎቱን መጠቀም የሚገባቸው ካሉ ቀለል ባለ መልኩ እንዴት ማግኘት እንደሚችሉ የሚጨምሩት ሀሳብ ካለ ማርቲ በሚገርም ደረጃም በርግጥ ዲዛቢሊቲ፣ በሕብረተሰባችን ትንሽ ያለን አመለካከት ለየት ይላል እና በኢትዮጵያ ኮሚኒቲም በውሜን አሊያንስም ሪፈር ተደርገውልን አንዳንዶቹን አክሰስ ሪኩዌስት ሞልተን ከመጀመሪያ ጀምሮ ፎርሞን ሞልተን ፕሮሰስ ያደረግንላቸው የተሳካም አለ፣ ገና ፕሮሰስ ላይም ያለ አለ። በአብዛኛው መቀበሉ ይቸግራል። ለምሳሌ አንድ እናት ኦቲስቲክ ቻይልድ ኖሯት እንደሆነ እግዚአብሔር ረግሞ ይህን ሰጥቶኝ ነገር ያለው አቲቱድ እና ያንን ተቀብሎ ከዛ ጋር ዲል አድርጎ ሰፖርቱን ተቀብሎ እንደ ማንኛውም ልጅ መኖር የሚለው ላይ ከሌላ አሁን እንግዲህ በግ ኢኔብሊንግ ዲዜብሊቲ ሰርቪስ ውስጥ አምስትንን ፓርትነሮቹ የሌሎች ሀገር ሰዎችም አብረውን ይሰራሉ። በእርግጥ አውስትራሊያኖችም ፓርቲሲፓንቶች አሉን፣ አብረን እንሰራለን እና እኛ ላይ ሲመጣ የምናየው ትልቁ ልዩነት ግን ተቀብለውት አይደለም የሚኖረው እጅ ሆነ ተአምር ይፈወሳል ወይ አንድ ነገር ይሆናል፣ በእንደዚህ አይነት ስለሆነ ያለው የእግዚአብሔሩን ኢንተርፌር ማድረግ ወይም ያንን መጠበቅ እንጂ ሰርቪሱ ላይ ጎላ ብለው እዛ ላይ ተጠቃሚነቱ ላይ ሲያተኩሩ አናየም እና ያንን በእርግጥ ትልቅ አዌርነስ ላይ በትልቁ መሰራት አለበት ብዬ ገምታለሁኝ። ያሉንም ባለሙያዎች በእርግጥ ብዙ ባለሙያዎች አሉ፣ በተለይ አላይድ ሄልስ ፕሮፌሽናል ላይ ሲመጣ እነዚህም ላይ ብዙ የኛዎቹ እንዴት ነው ራሳችንን ህብረተሰብ ለመርዳት ቀድመን አናየም። ለምሳሌ ከጎረቤቶቻችን ጥቀስ እና አንድ ሱዳኒስ እናት ኦቲስቲክ ቻይልድ ያላት እና አንድ ኢትዮጵያዊት እናት ኦቲስቲክ ቻይልድ ያላት በጀቱን በምናይበት ጊዜ በእርግጥ አይገናኝም በጣም የሚገርመው ከሀያ አምስት እስከ ሰላሳ ሺህ ኢትዮጵያዊ በአመት የምታገኝ ከሆነ የሱዳና እስከ መቶ ሀያ አምስት ሺህ መቶ ሰላሳ ሺህ ይደርሳል ያን ያክ ልዩነት ሊደርስ የቻለው የራሳቸውን ህብረተሰቦች ተሰባስበው አስፈላጊውን ዶክመንት በማቅረብ እና እርዳታውን ምን ያክል እንደሚያስፈልግ ገፋ በማድረግ እነሱ ጎበዞች ናቸው የኛው ያለችውንም ሰርቪስ ለመስጠት ብዙ ጊዜ እንደውም የማይገኙልንም ጊዜ አለ እና ትኩረቱ ተቀብለውት ኖርማል ኑሮ መኖር የሚለውን እሱን ማስተዋወቁ ጥሩ ነው ብዬ ነው የምገምተው እና ያለን የህብረተሰቡ ትልቁ ችግር አንድ ህፃን ተወለደ፣ አደገ የተለያየ ነው። ጥቁር ነጭ ሆኖ እንደሚፈጠረው ሁሉ አንዳንዶቹም ዲዝኤቢሊቲ ኖሯቸው ሊፈጠሩ ይችላሉ። ግን ዲዝኤቢሊቲያቸው ላይ ከሚያተኩሩ ወላጆች ያንን ተቀብለው ኤቢሊታቸው ላይ ቢያተኩሩ ብዙ ዲዝኤብል የሆኑ ሰዎች ለዚህች ዓለም ታላላቅ ነገርን አበርክተዋል። ከዚህ በተጨማሪ ከአካል ጉዳተኝነት ባሻገር በአረጋውያን በኩል የሚፈጠሩ አንዳንድ የጤና ችግሮች አሉና እነሱስ ይህንን አገልግሎት የሚያገኙበት ሁኔታ አለ ወይ? አዎ፣ ሁለት አይነት ሰርቪስ ነው እዚህ ላይ ያለው። ኤን ዲ አይ ኤስ የሚሸፍነው ከስልሳ አምስት አመት እድሜ በታች ያሉትን ነው። ከስልሳ አምስት አመት በላይ ላሉት ደግሞ ሆም ኬር የሚባል ኤን ዲ አይ ኤስ ሰር ሆኖ ሌላ ፓኬጅ ነው ያለው ማለት ነው። እርዳታው ካፕታማይልም ጣይልም ለሁሉም ስኪም ነው። ኢቨን አሴት እንኳን እንደሌሎች ዌልፌር ላይ ያሉትን ስክሩቲኒ የለው። ያለው ዶክተር ሊሆን ይችላል ኦኪፔሽናል ቴራፒስት ሊሆን ይችላል። ያለውን የሰውየውን ችግር አጉልቶ መጻፍ እስከቻለና ሰውየው ኤሊጅብል እስከሆነ ድረስ፣ ወይም ሴትዮዋ ኤሊጅብል እስከሆነ ድረስ እርዳታው ለሁሉም ነው። እዚህ ላይ ግን በእኛ ባህል ላይ ቅድም እንዳልኩት አንዳንዶቹን ለምሳሌ እዚህ ች ላይ ነው የምገልጸው። ደስ ይለኛል ኦኩፔሽናል ቴራፒስት አስስ ረጋት አንዷ ክላይንታችን ቤት ላክል። እናም ሴትዮዋ በጣም ከባድ የሆነ ዲዛብሊቲ ያላት መንቀሳቀስ በችግር ነው። እያቃሰተች ተነሳ ሄዳ ቡና ላፍላልሹ ነው ያለቻት። ቡና ያፈል። ይሄ የባህል ጉዳይ ነው። ሴትዮዋ እራሷን መርዳት ትችላለች፣ ትንሽ ሄልፕ ነው የሚያስፈልጋት ብላ ነበር የጻፈችው። የባህል ላይ ብዙ የሚጎዱን ነገሮች አሉ እና እርዳታው የሚያስፈልጋቸው ሰዎች ይዋሹ ለማለት አይደለም። ችግሩ ካለ ሻይና ቡና ሊጠጡ አይደለም ሰዎቹ የሚመጡት። ችግሩን እራሳቸውን በደንብ መግለጽ ይኖርባቸዋል። አስተርጓሚዎቻችንም ደግሞ እዚህ ላይ አትሊስት ሰብአዊነቱ ቢኖራቸው ጥሩ ነው። ዝም ብሎ የተባሉትን ብቻ ከመናገር ችግሮቹንም አውቆ ተረቶ ማስረዳት ቢሞክሩም ክፋት የለው። ወይዘሮ ጸጌሬ ዳርሶም እናትነቱ ጋር ብዙ ጊዜ ልጆች ሲታመሙ እናት ላይ ብዙ ጫና አለና ደፍሮ ያለመናገሩ ሁኔታ ልጄ እንዲ ችግር አለበት ብሎ አለመናገሩ አገልግሎቱን ሊያገኙ የሚገባቸው ሴቶችም ካሉ እንደልባቸው ያለመናገሩ ሁኔታ አለና እስቲ በእርሷ አንደበት የሚሰጧቸው ምክር ምንድን ነው? እዚህ ሀገር እስከኖርን ድረስ ታክስ ፓየሮች እስከሆነ ድረስ ለሰርቪሱ ተጠቃሚ መሆን አለብን እንደሌላው ዜጋ ማለት ነው። እና አንድ እናት ትንሽ ችግር ያለው ልጅም ቢሆን ኦቲዝምም ሌላም አይነት ዲስብሊቲ ከሆነ የሚገኘውን ሰርቪስ ተጠቃሚ መሆን ከእናትየው ላይ ብዙ ሸክም ያቀላል። እናቶች ብዙ አንቱማች ስትረስ ነው እዚህ ሀገር ያለው ሁሉንም ኑሮውን ለማሸነፍ ቤተሰብ ቴኬር ለማድረግ ስለዚህ ያንን እርዳታ የሚገኝበት መንገድ ካለ ያች እናት የበለጠ ጉልበት ይኖራታል ማለት ነው። ያንን ልጇን የምታስታምምበት ለማዳንም የምትጠቀምበት ሁለተኛ እጅ ነው ማለት ነው እርዳታ ነው ሁኔታውን ማኔጅ ለማድረግ ስለዚህ እናቶች ይሄ ነውር የለውም ጤነኛ ልጅ እንኳን ለማሳደግ በጣም ከባድ ነው እዚህ ሀገር ማለት ስለዚህ እርዳታው እስካለ ድረስ አሁን እኛ ደስተኞች ነን ቋንቋችን ነው አብራችን ነው መጀመሪያ ላይ ሰርቪስ ማድረግ የምንፈልገው ማገልገል የምንፈልገው የራሳችንን ዜጋ ነው እስ ይለናል እኔ በበኩሌ ተነርሲ እንግዲህ አስራ አምስት ዓመት ያህል በላይ ሰርቻ አለው ያለውን ችግር ያለውን ሁኔታ ተናግሮ እኔ ለሰርቪሱ ተጠቃሚ እንሁን ነው የምለው። አመሰግናለሁ። በቋንቋው መረዳት ነገሮችን ማወቅ የሚፈልግ ከሆነ በማናቸውም ሰዓት እኔንም ሆነ ስንጌረዳን ኮንታክት ቢያደርጉን በግል ቁጭ ብልህን አነጋግረናቸው ምን እንደሚሰራ ምን ማድረግ እንዳለባቸው አትሊስት አቅጣጫዎችን ማስያዝ እንችላለን። በአብዛኛው ደግሞ ራሳቸው ከመጀመራቸው በፊት ቢሆን የተመረጠ ነው የሚሆነው። ምክንያቱም አንዳንዶቹ የሚገጥሙ ፕሮሰሶች ላይ ብዙዎቹ ከተበላሹ በኋላ ነው እኛ ጋር የሚመጡ እና ያ እንዳይሆን ከመጀመሪያው ቁጭ ብለው ቢያነጋግሩን፣ ምን መደረግ አለበት አቅጣጫውን ልንጠቁማቸው እንችላለን። አልፎ ተርፎም ከዶክተራቸውም ሆነ ከሌሎቹ ባለሙያ አብረንም መስራት እንችላለን። ምክንያቱም እዚህ ኤሪያ ላይ ነው ስንሰራ የከረም ነው በዚሁ በኤንዲያስ በቂ እውቀት አለን እና ኢትዮጵያዊን በኢትዮጵያዊነታችን ለማገዝ ዝግጁ ነን። ደስተኛ ነን። አቶ ታምራት አቻምየለህ የኢነብሊንግ ዲስብሊቲ ሰርቪስ ዋና ኃላፊ ወይም ጀነራል ማናጀር፣ እንዲሁም ወይዘሮ ጽጌሬዳ መኮንን የኢነብሊንግ ዲስብሊቲ ሰርቪስ ዳይሬክተር ደግሞ ኃላፊ ከኤስፔስ የአማርኛ ቋንቋ ዝግጅት ጋር ስለነበረን ቆይታ እናመሰግናለን። ለኤስፔስ ራዲዮ ማርታ ጽጋው ነበርኩ ከሜልበርን።